በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 14 ተከሳሾች ዛሬ ጥቅምት 29 ቀን 2017 ዓም ችሎት ቀርበዋል። ከፍርድ ቤቶች የክረምት ረፍት በኋላ ተከሳሾቹ ዛሬ ለሁለተኛ ጊዜ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ችሎት የቀረቡት አቃቤ ህግ ክሱን እንዲያሻሽል በፍርድ ቤቱ በተሰጠው ብይን ላይ ለጠቅላይ ፍርድ ቤት ያቀረበውን የይግባኝ ውጤት ለማየት እንደነበር ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛሀኝ አብራርተዋል። ተከሳሾች ባቀረቡት የክስ መቃወሚያ ላይ በተለይ በዚህ በየሟቾችን ስም ተጠቅሶ እንዲሁም ደግሞ የንብረት ጉዳቱ ምን አይነት ንብረት እንደሆነ ተጠቅሶ ተሻሽሎ ይቅረብ የሚል ብይን ሰጡ ነበር ከፍተኛው ፍርድ ቤት። በዛ ብይን ላይ አቃቤ ህግ ይግባኝ ብሎ ነበር። ክረምት ላይ ክሴን አላሻሽልም በማለት ይግባኝ ብሎ ነበር። ጥቅምት በነበረው ጥቅምት አምስት በነበረው ቀጠሮ ላይ የአቃቤ ህግ ይግባኝ ውጤት ለመጠባበቅ ነበር ሆኖም ግን አልደረሰልንም በማለት ነበረ ለዛሬ የተቀጠረው የዛሬውም ቀጠሮ የነበረው ያው የአቃቤ ህግን የጠቅላይ ፍርድ ቤት ብይን ለመጠባበቅ ነበር ሆኖም ግን ችሎቱ አቃቤ ህግ ይግባኝ ናቸው ምን ላይ ምን ደረጃ ላይ ደረሰ ጠይቆት በችሎት አቃቤ ህግም ጉዳዩ ያላለቀና ለህዳር አስራ ዘጠኝ የተቀጠረ መሆኑን ነው የገለጸው። ጠቅላይ ፍርድ ቤቱ በይግባኙ ላይ ብይን ለመስጠት ለህዳር አስራ ዘጠኝ መቅጠሩን አቃቤ ህግ ካሳወቀ በኋላ በችሎቱ ከተገኙ ተከሳሾች መካከል የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ በያለው ቅሬታቸውን አሰምተዋል። ከአንድ አመት ከሶስት ወር በላይ ዋስትና ተከልክለን ፍትህም ሳናገኝ በእስር ላይ እንገኛለን ያሉት አቶ ዮሐንስ ሳይፈረድባችሁ ተፈርዶባችኋል እየተባልን ነው ሲሉ አመልክተዋል። ከፍተኛ ወንጀል ተከሰን አፋጣኝ ፍትህ ማግኘት ሲገባን እስካሁን በቀጠሮ ብቻ እየተመላለስን ነው በማለትም ምሬታቸውን የገለጹ ሲሆን አክለውም በዚህ ሂደት ፍትህ እናገኛለን ብለን ፍርድ ቤት መምጣት አስፈላጊ አይደለም ብለዋል። እናንተን የሚጠቀሟችሁ ዳኝነት እየተካሄደ ያለ ለማስመሰል ነው እንጂ ዋስትና ወይም ፍትህ ሳናገኝ በእስር እንድንቆይ ማድረግ ነው የተያዘው ሲሉም አክለው ገልጸዋል። በዛሬው ችሎት ላይ ከተሰየሙት ሁለት ዳኞች አንዱ የሆኑት የመሀል ዳኛው ለቅሬታው በሰ ጡት ምላሽ ለፍርድ ሂደቱ መራዘም የፍትህ ስርዓቱን በምክንያትነት አንስተዋል። የፍትህ ስርዓቱ ማሻሻያ እንዲደረግበት እኛም ሀሳብ ሰጥተናል ያሉት ዳኛው በፍትህ ስርዓቱ እናንተም አቃቤ ህግም ይግባኝ መጠየቅ ትችላላችሁ። በመሆኑም በአቃቤ ህግ ይግባኝ ጠቅላይ ፍርድ ቤት የእናንተን መዝገብ አግዷል። እገዳው እስኪነሳ እኛ ምንም ማድረግ አንችልም ብለዋል። የጠቅላይ ፍርድ ቤትን ውሳኔ ተከትሎ እኛ ወዲያውኑ ሂደቱን እንቀጥላለን ሲሉ አክለዋል። በመሆኑም የጠቅላይ ፍርድ ቤቱን ብይን ለመጠባበቅ ለኅዳር 20 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። በተመሳሳይ የአማራ ክልል የጸጥታ መደፍረስ ጉዳይ ክስ የተመሰረተባቸው እነ ዶክተር ወንዶሰን አሰፋም በአንድ አይነት ሂደት ላይ እንደሚገኙ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ይገልጻሉ። በእነ ዶክተር ወንደሰን አሰፋ መዝገብ ላይ አቃቤ ህግ ይግባኝ ብሎ ነበር። በዚህ ጉዳይ ጠቅላይ ፍርድ ቤቱ ከሁለ ቀጠሮ በኋላ አያስቀርሙም በማለቱ እና በመዝጋቱ እኛ መቅረብ ሳያስፈልገን የእነ ዶክተር ወንደሰን ጉዳይ ይቀጥላል ብለን ስናስብ ከጠቅላይ ፍርድ ቤት ሲሸርበት ወደ ሰበር ይዞት ይሄዱ። አሁን የሰበር ውሳኔ ተዋወከ። ከሳምንት በፊት በነበረው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የምክር ቤቱን አባል አቶ ክርስቲያን ታደለን ጨምሮ የክልል ምክር ቤት አባላትና ሌሎችም የሽብር ተከሳሾች ፍትህ ሳያገኙ ለረጅም ጊዜ ታስረው ይገኛሉ በሚል በፍትህ ሂደቱ ላይ ለተነሳላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ ቀጥተኛ ምላሽ አልሰጡም። በዛሬው ችሎት የተነሳው ሌላው ጉዳይ ከመብት ጥሰት ጋር የተገናኘ ሲሆን አቶ ክርስቲያን ታደለንና አቶ ዮሐንስ በያለው በአዲስ አበባ በሚገኙ ሁለት የሕክምና ማዕከላት ጠቅላላ ሕክምና ናና የአይን ህክምና እንድናገኝ በፍርድ ቤቱ የተሰጠው ተደጋጋሚ ትዕዛዝ ተፈጻሚ አልሆነም ሲሉ አመልክተዋል። ማረሚያ ቤቱ በጽሁፍ በሰጠው ምላሽ ህክምና የተጠየቀባቸው ተቋማት ተራራማና ጫካ ያለበት አካባቢ የሚገኙ በመሆኑ ለጥበቃ ስራ አመቺ ስላልሆኑ ነው እስካሁን ወደ ህክምና ማዕከላቱ ያልተወሰዱት ብሏል። አቶ ክርስቲያን ባሰሙት አቤቱታ ህክምና የጠየቅንባቸው መቅረዝ ሆስፒታልና ዲማ የአይን ህክምና ማዕከላት ከተማ ውስጥ ቤተ መንግስትና ፍትህ ሚኒስ ሚኒስቴር አካባቢ የሚገኙ ናቸው ካሉ በኋላ በእስር ላይ ባለው አያያዝ ምክንያት የደረሰብንን የአይን ጉዳት ሆን ተብሎ እንዳንታከም ተደርገናል ብለዋል። ለዳኝነት ክብር ስትሉ ትዕዛዛችሁን አስከብሩ ሲሉም አመልክተዋል። አቶ ዮሐንስ በበኩላቸው በራሳችን ገንዘብ ነው መታከም የተከለከል ነው። ሁለት ታሳሪን ወደ ህክምና ማዕከል መውሰድ ለጸጥታ ችግር ነው ከተባለ ያሳዝናል። የፍርድ ቤቱ ትዕዛዝ የማይከበር ከሆነ ማረሚያ ቤት የፖለቲካ መሳሪያ ሆኗል ማለት ነው ሲሉ ቅሬታ አቅርበዋል ዳ ዳኛው በሰጡት ምላሽ በዛሬው ችሎት ላይ ሶስተኛው ዳኛ ስላልተገኙ ሰኞ ለት ከእርሳቸው ጋር በመሆን የፍርድ ቤቱ ትዕዛዝ ካለመፈጸሙ ጋር በተገናኘ ተገቢ ነው የምንለውን ውሳኔ እንሰጣለን ብለዋል። ትዕዛዝ ካልተፈጸመ የፍርድ ቤቱ ችግር ነው የሚሆነው ሲሉም ቅሬታ አቅራቢዎቹ ህክምና እንዲያገኙ እንደሚደረግ ተናግረዋል። ከሐምሌ 28 ቀን 2015 ዓ.ም ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ዓ.ም ጀምሮ የታሰሩትን አቶ ተከሳሾ ዮሐንስ ቦያለውን ጨምሮ በክስ መዝገባቸው ስር የሚገኙ ሀምሳ ሁለት ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር በመቀጠልም የፌዴራሉን መንግስት በኃይል ወደ ድርድር ለማምጣት ይህ ካልሆነም በኃይል እርምጃ ለማስወገድ ተስማምተው ለተግባራዊነቱ በመስራት ላይ ነበሩ በሚል ነው የወንጀልና የሽብር ክስ የተመሰረተባቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ